ጋምቢያዊው ዩሱፍ እምባሄ ለመንቀሳቀስ በአካል ጉዳተኞች ተሽከርካሪ ወንበር ነው የሚጠቀመው። በጎርጎሪዮሳዊው ሚያዝያ 10ና 11 2000 ዓ.ም በመዲናይቱ ባንጁል የተከሰተው ሁኔታ ለዚህ መጥፎ ዕጣ እንደዳረገው በቅሬታ ያስታውሳል። ያን ቀን በሕይወቴ በፍጹም የማረሳው ቀን ነው። በጣም አሳዛኝ ቀን ነው። በዚያን ቀን ነው ሕይወቴ ተቀየረው። ያኔ ተማሪዎች ነበረን። በዚያን ጊዜ የእሳት አደጋ ሰራተኞች አንዳቻ ተማሪን አሰቃይተው ገደሉ። አንዲት የ13 ዓመት ተማሪንም በኃይል ደፈሩ። ይህን ተከትሎ መንግስት በተጠያቂዎቹ የእሳት አደጋ ሰራተኞች ላይ እርምጃ እንዲወስድ በመጠየቅ ደብዳቤ ጻፍን። መንግስት ግን አንድም እርምጃ ሳይወስድ ቀረ። በዚህም የተነሳ ተቃውሟችንን ለማሰማት አደባባይ ወጣን። በተቃውሞው ወቅት የቀድሞ የጋምቢያ ፕሬዚደንት መንግስት ጸጥታ ኃይላት 14 ሰዎችን ተኩሰው እንደገደሉና ዩሱፍን ባይም ጀርባውን በጥይት እንደተመታ ይናገራል። ትምህርቱን መጨረስም ሆነ ስራ መያዝ አልቻለም። ጓደኞቹና የእርዳታ ድርጅቶች በሚሰጡት ገንዘብ ነው የሚኖረው። ባለፈው ታህሳስ ወር በጋምቢያ የተካሄደው ፕሬዚደንታዊ ምርጫ የ22 ዓመቱን የያህያ ጃሜና አገዛዝ አብቅቷል። አዳማ ባሮውም አዲሱ ፕሬዝደንት ሆነው ተመርጠዋል። ባሮው ጃሜ ከአዳጋች ድርድርና እዛቻ በኋላ ባለፈው ጥር ወር ወደ ኢኳቶሪያል ጊኔ ከተሰደዱ በኋላ አዲስ መንግስት አቋቁመዋል። ይሁንና ጃሜት ተዋት የሄዱት ሀገር አለመተማመን የሰፈነባትና በዘመናቸውም የተፈጸሙ መልስ ማግኘት ያለባቸው በርካታ የሰብአዊ መብት ጥሰቶች የታዩባት ናት። አዲሱ የጋምቢያ መንግስት የዩሱፍ ሁኔታን ለመለወጥ እንደሚፈልግ አስታውቋል። በዚህም መሰረት አዲስ ያቋቋመው የሀቅ የእርቀ ሰላም አፈላላጊና የካሳ ጉዳይ ተመልካች ኮሚሽን ይኸው ኃላፊነት እንደተሰጠው የጋምቢያ ፍትሕ ሚኒስትር አቡበከር ታምባዱ ገልጸዋል። ሀቁን ለማውጣት እንፈልጋለን። ዜጎችን በማሰቃየቱ ተግባር የተሳተፉትን ለይተን ማወቅ እንፈልጋለን። ያን፣ ለምን ከምን አይነት ሁኔታ በመነሳት አደረጉ? በማን በመንግስት ወይም በአንድ ቡድን ወይም በአንድ ግለሰብ እየታቀደ ነበር? እነዚህ ልናውቃቸው የሚገቡ መረጃዎች ናቸው። ኮሚሽኑ ያለፈው መንግስት እርምጃ ሰለባዎችን ለመርዳት ይፈልጋል። ምን ያህል የጃሜ መንግስት ሰለባዎች እርዳታ እንደሚያስፈልጋቸው ኮሚሽኑ በሚቀጥሉት ወራት ያጣራል። ግን እስካሁን ለዚሁ ተግባር እንዲውል የተመደበው ገንዘብ አንድ ነጥብ አራት ሚሊዮን ዶላር ብቻ በመሆኑ የኮሚሽኑ ዓላማ የሚፈለገውን ውጤት ማስገኘቱን የፖለቲካ ሳይንስ ምሁሩ ጋምቢያዊው ኤሳ እንጂዬ አብዝተው ይጠራጠሩታል። ጠንካራ ኢኮኖሚ ከሌለህ ይህን አይነቱን ዓላማ ማሳካ መዘጋቱ ሁሌም አዳጋች ነው። ፍትህ እስካልተገኘ ድረስ እርቀ ሰላም ማውረድ አይቻልም። ለሰለባዎቹ ካሳ መክፈል አስፈላጊ ነው። አሁን እንደሚታየው ግን የሀገሪቱ ኢኮኖሚያዊ ሁኔታ መንግስትን ካሳ ለመክፈል የሚያስችለው አይደለም። ይሁንና በጋምቢያ የስልጣን ለውጥ ከተደረገ ዛሬ ከሰባት ወራት በኋላም ዩሱፍን የመሳሰሉ ሰለባዎች ከዚህ አይነቱ ፕሮጀ ብዙም እንደማይጠብቁ ይናገራሉ። አሁንም በኃላፊነት ስልጣን ላይ ከሚገኙት የቀድሞ የጃሜ ደጋፊዎች መካከል ስንቱ ፍርድ ፊት እንደሚቀርቡ ግልጽ አይደለም። በመሆኑም ኮሚሽኑ በጋምቢያ ለተፈጸሙት በደሎች ተጠያቂዎቹን ሁሉ ለፍርድ ማቅረብ ይችል ዘንድ ምርመራውን በሁሉም አቅጣጫ ማካሄድ ይኖርበታል። የፍትህ ሚኒስትሩ ታምባዱም በጋምቢያ የሚኖረው ሁለት ሚሊዮን ሕዝብ በተለይም የቀድሞ መንግስት ጥሰት ሰለባዎች በኮሚሽኑ እንደተወከሉ ሊሰማቸው እንደሚገባ ከማመልከታቸው ጎን በወቅቱ ከሁሉም በላይ አብይ ትርጓሜ የያዘው ጉዳይ ከብዙ አመታት የመብት ጥሰት በኋላ ጋምቢያ እንደገና አንድ የምትሆንበት እርምጃ መሆኑን ገልጸዋል።